you America yo <slaps> y America radio tabiano እሁድ ህዳር 18 209 ዓ ም ከዋሽንግተን ዲሲ በአጭር ሞገድ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። በጎንደር አንድ መቶ ሁለት ተማሪዎች መታሰራቸው ተሰማ። የማትማሩ ከሆነ ግቢ ለቃቸው እንድትወጡ ተባሉ። ከዛም በኋላ መቶ ሁለቱ ተማሪዎች ማለት ነው አካል ትሄዱ በዛን ጊዜ ነው በሁለቱ አቅጣጫ ፌደራል ፖሊሶች፣ የአማራ ልዩ ፖሊሶች እና የኮማንድ ፖስት አዛዦች የገቡባቸው በሁለት መኪና ገቡባቸው እና ተያዙ እንዳለ አሁን ስንተኛ ፖሊስ ጣቢያ ነው የሚገኘ የጎንደር ዩኒቨርሲቲ ተማሪ ነው ዘገባ ይዘናል። በኮንሶ ሰዎች አሁንም በጅምላ እንደሚታሰሩ እንደሚደበደቡና ቀያቸውን ጥለው እየተሰደዱ እንደሆነ ተገለጸ። የመጀመሪያ ባለቤት ከዚህ በፊት መስተኛ ነ ሶስት ጊዜ ኦፕራሲዮን ሆናለች ዛሬ አስራ ሶስት ቀን ሌሊት ከተኛ ስደት ይዛ ወደ ስድስት ሰዓት ተኩል እንደዚህ ይዛ ተገርፋ እስር ቤት ገብታለች። ይህን እናቲ አጎቶቺ፣ አባቶቺ ታስረዋል። የሚያስተምረኝ የለም። በኮንሶ ነዋሪዎች እንደሆኑ የተናገሩ ሁለት ግለሰቦች ናቸው የሰማችኋቸው። በምሽቱ በዝርዝር ጠብቋቸው። አዘጋጅና አስተናጋጆች ጽዮን ግርማና እኔም ሶሎሞን አባተንን አብራችሁን አምሹ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። እንደምን አምሽታቸዋል። ዜናውን የማሰማው አዲስ አበበ ነኝ። ኩባውያን በቀድሞ መሪያቸው ፊደል ካስትሮ ሞት ሀዘናቸውን በመግለጽ ላይ ይገኛሉ። የአገሪቱ ባንዲራም በግማሽ ሰንደቅ እየተውለበለበ ሲሆን ሀዘኑም ብሔራዊ ሆኖ ለዘጠኝ ቀናት ይዘልቃል ተብሏል። ነገ ሰኞ አንዳንድ ካስትሮ የሚታወሱባቸው ዝግጅቶች ሀቫና ውስጥ ይጀመራሉ። ከተለያዩ የዓለም መሪዎችም ልዩ ልዩ መልእክቶች እየደረሱ ናቸው የደስታም አንዳንዶችም ደግሞ ነቀፋና ትችት በኢትዮጵያ በኩልም በአስቸጋሪ ወቅት ከኢትዮጵያ ህዝብ ጎን የቆሙ ሲሉ ፊደል ካስትሮን መሪዎቹ ገልጸዋቸዋል። ውለታቸውም ከትውልድ ትውልድ ሲታወስ ይኖራል ብለዋል። እስክንድር ፍሬው በዚህ ላይ ዘገባ አለው። ኩባን ለግማሽ ምዕት ዓመት በመሩት ፊደል ካስትሮ ሞት የተሰማቸውን ሀዘን የገለጹት የኢትዮጵያ መሪዎች ውለታቸውን አስታውሰዋል። በተለይም በሶማሊያው ሲያድ ባሬ ወረራ ወቅት ያደረጉትን ከፍተኛ ድጋፍ። በአስቸጋሪ ወቅት ከኢትዮጵያ ህዝብ ጎን የቆሙ ታላቅ ወዳጅና መሪ ነበሩ ብለዋል ጠቅላይ ሚኒስትር ኃይለማርያም ደሳለኝ። ውለታቸውም ከትውልድ ትውልድ ሲታወስ ይኖራል በማለት አክለዋል። በኢትዮጵያና በኩባ መካከል ያለውን የህዝብ ለህዝብ ግንኙነትም በደም የጠበቀ ሲሉ ነው ጠቅላይ ሚኒስትሩ የገለጹት። ተመሳሳይ የሀዘን መግለጫ መልእክት ያስተላለፉት ፕሬዝዳንት ዶክተር ሙላቱ ተሾመ ካስትሮ ኢትዮጵያውያን የሀገራቸውን ሉዓላዊነት ለማስከበር ባደረጉት ተጋድሎ ከጎናቸው የተሰለፉ ወዳጅ ነበሩ ሲሉ አስረድተዋል። በካስትሮ የአመራር ዘመን በኩባ የትምህርት እድል ስላገኙ ኢትዮጵያውያንም አውስተዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ አመሰግናለሁ። እስክንድርን ሩዋንዳ ውስጥ በተገንጣይ ሚሊሻዎችና በደህንነት ሰራዊት መካከል በተካሄደ ውጊያ በትንሹ 54 ሰዎች መሞታቸውን ባለሥልጣናት ዛሬ እሁድ አስታውቀዋል። ከደህንነት ሰራዊቱ ጋር የተዋጉት ሚሊሻዎች በሩዋንዳ ምዕራባዊ ክልል የርዌንዞሪ የጎሳ ንጉሥ ታማኞች ሳይሆኑ እንዳልቀሩ ተገምቷል። የፖሊስ አፈቀላጤ ፌሊክስ ክዋዊሲ በሰጠው ቃል ከፖሊስ 13 ከሚሊሻዎቹ ደግሞ 41 መሞታቸውን ገልጧል። ምስራቃዊ ኮንጎ ዲሞክራቲክ ሪፐብሊክ ውስጥ በምትገኘው ሉሃንጋ መንደር ዛሬ እሁድ ቢያንስ ሰላሳ ሲቪሎች ተገደሉ። አብዛኛዎቹ ሰለባዎች ሁቶዎች መሆናቸውን የገለጡት ባለሥልጣናት ግድያውን የፈጸመው አንድ የናንዴ ጎሳ የሆነ ሚሊሻ ነው ብለዋል። በዲሞክራቲክ ኮንጎ ሪፐብሊክ ሰሜናዊው ኪቮ ክፍለ ሀገር ውስጥ በሚኖሩ ሁለቱ ጎሳዎች መካከል ለዓመት ያህል ከዘለቀው ግጭት ይሄኛው የቅርብ ጊዜው መሆኑ ነው። የሰሜን ኪቡ ክልላዊ አስተዳዳሪ እንደተናገሩት ጥቃቱ ሉሃንጋ ውስጥ ሊቀሰቀስ የቻለው ሚሊሻዎቹ መጀመሪያ በአንድ የኮንጎ ዲሞክራሲክ ሪፐብሊክ ወታደራዊ ጦር ሰፈር ላይ ጥቃት በመክፈታቸው ነው። ካሊፎርኒያ ውስጥ የሚገኙ ሶስት መስጊዶች ተመሳሳይ የሆነ ማስፈራሪያ ደብዳቤ እንደደረሳቸው አንድ ታዋቂ የዩናይትድ ስቴትስ ጋዜጣ ዘገበ። የማስፈራሪያ ደብዳቤዎቹ ተመራጩን የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕን በሂትለር የሚመስልና ሂትለር በአይሁዶች ላይ እንዳደረገ ሁሉ በእናንተም ላይ ያደርጋል የሚል ማስጠንቀቂያ እንደሆነ ነው ሎስ አንጀለስ ታይምስ ጋዜጣ ያስነበበው። በጋዜጣው ዘገባ መሰረት የአሜሪካ እስላማዊ ግንኙነት ምክር ቤት የእጅ ጽሑፍ የሆነና ኮፒ ተደርጎ የተላለፈው ማስጠንቀቂያ ለደረሳቸው ሶስት መስጊዶች ተጨማሪ የፖሊስ ኃይል ጠይቋል። በአሜሪካ ድምፅ ራዲዮ ለኩርድ አገልግሎት ትሰራ የነበረች ፍሪላንስ ወይም የትርፍ ጊዜ ጋዜጠኛ ካጃን ፋቂ ዲያር ባርኪ ውስጥ በሚገኙ የቱርክ ባለስልጣናት በቁጥጥር ስር ካዋለች በኋላ ተለቃለች። ጋዜጠኛው ትናንት ቅዳሜ ማታ መታሰሯ የተሰማው በቤተሰቦች፣ ጓደኞች አማካኝነት ነው። የታሰረችበት ምክንያት አልታወቀም። በመጨረሻም የቱርክ መንግስታዊ መገናኛ አውታር አናንዶሊ በሰጠው አስተያየት መሰረት ሰሜን ሱሪያ የሚገኙ የአይሲስ ተዋጊዎች በቱርክ በሚደገፉ ሽምቅ ተዋጊዎች ላይ ኬሚካዊ ጦር መሳሪያ ተጠቅመዋል። የቱርክ ጠቅላይ እዝ ጄኔራል በሰጠው መግለጫ 22 የሚሆኑ ሽምቅ ተዋጊዎች ኬሚካዊ ጦር እንደተጠቀሙ ምልክቶች ታይተዋል ብሏል። ዜናው አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 በ15690 በ15700 እና በ15785 ኪሎ ሄርዝ በ22 ሜትር ባንድ በ13615 በ13775 እና በ13860 ኪሎ ሄርዝ በ25 ሜትር ባንድ በ11720 በ11835 በ12040 በ12110 እና በ12140 ኪሎሆርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ህዳር 18 2009 ዓ ም ምሽት ፕሮግራም ነው። እንግዲህ የፓርቲያችን መሪ ምናልባት ምስር ወርድን ብጠይቅ ሊነግር የሚችለው ይልቃል ጌትነት መሆኔ ነው። የፓርቲው ሊቀመንበር ስልጣን ባለቤት የሰማያዊ ፓርቲ ጠቅላላ ጉባኤ ብቻ ነው። የሰማዊ ፓርቲ ጠቅላላ ጉባኤ ደግሞ መስከረም ሀያ ስምንት ቀን ሁለተኛ መተምረት ተሰብስቦ ፈቲ ካደረገ በኋላ አቶ ይልቃል ሊቀመንበርነት አድርጎ ሌሎች ሦስት ሰዎችን አወዳድሬ ከፍተኛ ድምፅ የሰማያዊ ፓርቲዎቹ አቶ ይልቃል ጌትነትና አቶ የሸዋስ አሰፋ ናቸው። ዘገባ ይዘናል። ስለ ፊደል ካስትሮም እንነጋገራለን። አስራ አንዱ አስራ ሁለት ወጣቶች ሆነው ነው። ሴራ ሚየስ ማይስትራ ይባላል። ተራራ ነው። ኮባ የሚገኘው እዛ ሄደው ነው እንግዲህ አሮጌ መሳሪያዎች የሸፈጡ። የኦሃዮ ዩኒቨርሲቲ ፕሮፌሰር ብሩክ ሀይሉ ናቸው። አነጋግረናቸዋል። አሁን ወደ መጀመሪያ ዝግጅታችን እንዝለቅ። የስራ እድሉ በጣም ጠባብ ስለሆነ ዲፓርትመንት ይቀየርልን ብለው የጠየቁ 102 የጎንደር ዩኒቨርሲቲ የእንስሳት ሕክምና ፋርማሲ ተማሪዎች ከትናንት በስቲያ አርብ መታሰራቸውን የዩኒቨርስቲው ተማሪዎች ለአሜሪካ ድምፅ ገለጹ። ጽዮን ግርማ ዝርዝር አላት። በጎንደር ዩኒቨርስቲ ተማሪ እንደሆነ ስሙንና ማንነቱን ብንጠቅስ ለደህንነቱ እንደሚያሰጋው ገልጾ አይቻለሁ፣ አውቃለሁ ያለውን ለመግለጽ ተስማምቶ ቃለ ምልልስ የሰጠን አንድ ተማሪ አርብ እለት በጎንደር ዩኒቨርሲቲ ውስጥ ተፈጥሯል ያለውን ለአሜሪካ ድምጽ ተናግሯል። የጎንደር ዩኒቨርሲቲ ከሁለተኛ እስከ አራተኛ ዓመት ያሉ የእንስሳት ሕክምና ፋርማሲ ትምህርት ክፍል ተማሪዎች ከእነርሱ ቀድመው የተመረቁ ተማሪዎች ስራ ማግኘት ስላልቻሉ የትምህርት ክፍላቸው እንዲቀየር መጠየቅ ከጀመሩ ሶስት ሳምንት እንዳለፋቸው ይኸው ተማሪ ይናገራል። ዲፓርትመንት ሲቪል ሰርቪስ እናያውቃቸውም፣ ትምህርት ሚኒስቴር እናያውቃቸውም። ዝም ብሎ ሁለት ሺህ አምስት ላይ ነው የተከፈተ ዲፓርትመንት ነው እና በዛ ጋር አማ የተመረቁት አርባ አራት ወደ አርባ ሰባት ተማሪዎች ከእነ አራት ተማሪ ሰቃይ ተማሪ የሚባለው እዚህ ቀርተዋል። የቀሩ ተማሪዎች ምንም ስራ አላገኘትም። ኢትዮጵያ ላይ ዞር እዘን እስከ ናርክ የሚባለው ሰበታ የሚገኙ ላብራቶሪ ሄዶ ነበሩ፣ ግን ትምህርት ስራ ማግኘት አልቻሉትም ነበረ። በዛ ምክንያት ወደ ሁማን ፋርማሲ ሊቀየርልን ይገባል እንትን በዩኒቨርስቲ ውስጥ ጉዳዩን በቅርብ ስከታተል ነበር ያለው። ይኸው ተማሪ የትምህርት ክፍሉ በዩኒቨርስቲው ከተከፈተ ገና አምስት ዓመቱ በመሆኑ ቀደም ሲል ከተመረቁት ሀምሳ የማይሞሉ ተማሪዎች ውስጥ ስራ ያገኙት አራት ብቻ ናቸው። ይህንን የተመለከቱ ትምህርታቸውን በመማር ላይ ያሉ ተማሪዎች ተመርቀን ስራ የማናገኝ ከሆነ ጊዜያችን ሊቃጠል አይገባም በሚል ላለፉት ሶስት ሳምንታት አድማ አድርገው ትምህርታቸው ያለውን አቁመዋል። ተማሪው እንደሚለው ትምህርታቸውን የሚቀጥሉበትን መንገድ አማራጭ አቅርበዋል። አንድ ማር ሁማን ክሊኒካል ፋርማሲ ለአስራ ሰባት ኮርስ ወስደናል አስራ ሰባት ኮርስ ወስደናል እና ወደሱ መቀየር አለብን በማለት ነው። ተማሪዎቹ በዚህ አቋማቸው ጸንተው አስራ ሰባት ኮርስ ወስደንበታል ወዳሉት የሰው ሕክምና ፈርማሲስት የማይቀየሩ ከሆነ ለመማር ፈቃደኛ እንዳልሆኑ በመግለጽ እስከ አርብ ህዳር 17 ድረስ በተቃውሞ እንደቀጠሉ ይኸው ተማሪ ይናገራል። ትምህርት መማር ከፈለጋችሁ ጠዋት በሁለት ሰዓት ክላስ ተገኙና ተማሩ፣ አለበለዚያ ስድስት ሰዓት ግቢውን ለቃችሁ እንድትወጡ ክሊራንስ ተዘጋጅቶላችኋል፣ ግቢውን ለቃችሁ እንድትወጡ ተባሉ። ከዛም በኋላ ተማሪ እንዳለ መቶ ሁለቱ ተማሪዎች ማለት ነው ፋካልቲ ሄዱ፣ ግንሽ የቪተና የሜዲሲን ፋካልቲ ማለት ነው። በዚያን ጊዜ ነው በሁለቱ አቅጣጫ ፌደራል ፖሊሶች፣ የአማራ ልዩ ፖሊሶች እና የኮማንድ ፖስት አዛዦች የገቡባቸው። በሁለት መኪና ገቡባቸው እና ተያያዙ። እንዳለ አሁን ስድስተኛ ፖሊስ ጣቢያ ነው የሚገኘው ምግብ ምናምን የሚባል ነገር እንዳይወሰድላቸው ተባለ። በቃ ሀርድ ውስጥ ናቸው። ይህ ተማሪ እንደሚለው በትናንትና ሁለት የታሰሩትን ተማሪዎች ለመጠየቅ ሄደው ነበር፣ ምግብ እንዳስገቡላቸው ይገልጻል። ሁለተኛ ፖሊስ ጣቢያ አራተኛ ና እዛ ቡሉኮ ፒያሳ የሚባል ቦታ የሚገኝ ነው ባጃ ትናንትና ና ምግብ የሚባለው ነገር አልበሉትም ነበር። እዛ ዛሬ ነው የተወሰደላቸው ና እሱ ራሱ በስንት ጭቅጭቅ ትናንትናቸው ሲወሰዱ ትንሽ ተደብድበዋል። ሌላ ስሙም ማንነቱም እንዲጠቀስ ያልፈለገ ተማሪ ስለ ሁኔታው ሲናገር እዛ አካባቢ ቆሞ ማየት ተከልክሎ እንደ ነበር ገልጾ ማንም ፎቶ እንዳያነሳ ቁጥጥር ይደረግ ነበር ብሏል። ተማሪዎቹ የማይማሩ ከሆነ ክሊራንስ እየሞሉ ግቢውን ለቀው እንዲወጡ አርብ ከጠዋቱ አስራ ሁለት ሰዓት ማስታወቂያ ሲለጠፍ ተማሪዎቹ ማስታወቂያውን አምነው ክሊራንስ ሊሞሉ እንደሄዱ ይናገራል። ከአንድ መቶ አራት የዲፓርትመንቱ ተማሪዎች አንድ መቶ ሁለቱ ሲታሰሩ ከእስር የተረፉት ሁለት ተማሪዎች ብቻ ናቸው ይላል። ይህንኑ ጉዳይ በተመለከተ መረጃ ለማግኘት ወደ ጎንደር ዩኒቨርሲቲ ፕሬዚዳንት ዶክተር ደሳለኝ መንገሻ የእጅ ስልክ ላይ ተደጋጋሚ ሙከራ አድርገን ነበር ነገር ግን ስልካቸው ባለመነሳቱ ምላሻቸውን ማካተት አልቻልንም በተጨማሪም ወደ ጎንደር ዩኒቨርሲቲ የእንስሳት ህክምና ትምህርት ክፍል ተደጋጋሚ የስልክ ሙከራ አድርገን ስልኩ ባለመነሳቱ የሁሉንም ምላሽ ማካተት አልቻልንም ምላሻቸውን ለማግኘት ጥረታችንን እንቀጥላለን ቀጣዩ ዘገባችን ደቡብ ኢትዮጵያ ወደ ኮንሶ ይወስደናል በኮንሶ ሰዎች አሁንም በጅምላ እየታሰርን ነው። የኮንሶን ህዝብ ወክለው ጥያቄ ያቀርቡ የነበሩ የኮሚቴ አባላት የተወሰኑት ታስረዋል፣ አብዛኞቹ ደግሞ መኖሪያ መንደራቸውን እየጣሉ ተሰደዋል። እኛም በስደት ጫካ ገብተን ነው የምናነጋግራችሁ ሲሉ የኮንሶ ነዋሪዎች ነን ያሉ ሁለት ሰዎች ለአሜሪካ ድምፅ ተናግረዋል። የደቡብ ክልል መንግሥት ቃል አቀባይ ስልክ በተደጋጋሚ ብንደውልላቸውም ስላላነሱ ልናገኛቸው አልቻልንም። በተመሳሳይ ለደቡብ ክልል ፖሊስ ኮሚሽነርም ተደጋጋሚ የስልክ ሙከራ አድርገን አላገኘናቸውም። ጽዮን፣ የዚህንም ዝርዝር ይዛለች። በደቡብ ክልል ኮንሶ ወረዳ ኮንሶ ከልዩ ወረዳነት ወደ ወረዳ ዝቅ ብላ በሰገን ዞን ስር ልትተዳደር አይገባም፣ ራሱን ችሎ በዞን መደራጀት ይገባዋል በሚል ያነሱት ጥያቄ ለበርካታ የሰው ህይወት መጥፋት፣ ንብረት መውደም፣ መታሰርና መሰደድ እንደዳረጋቸውና አሁን ደግሞ ይህን ጥያቄ በግልጽ ያነሱ ጥያቄውን ያነሱ ሰዎች የቅርብ ቤተሰብ የሆኑና የመናገር አቅም ያላቸው ናቸው ተብለው የታሰቡ በሙሉ በተገኙበት እየተደበደቡ በሌሊት ፍተሻ እየተደረገባቸው እንደሚታሰሩ የከተማው ነዋሪ እንደሆኑ የገለጹ ነገር ግን ስማቸውን ማንነታቸውን ገልጸው ተፈጠረ ያሉትን ቢናገሩ እንደበደባለን፣ እንታሰራለን የሚል ስጋት እንዳላቸው ይናገራሉ። በኮንሶ ሁኔታዎች ተባብሰዋል ያለን አንድ ሰው የዩኒቨርሲቲ ተማሪ መሆኑን ገልጾ ስሙን ለመናገር ግን ፈቃደኛ ሳይሆን ቀርቷል። በመጀመሪያ የጠየቅኩት ማንነትን እንድደብቅ ምክንያት የሆነ ምንድን ነው የሚል ጥያቄ ነበር። ምክንያቱ ምን አለ መሰለሽ፣ እኛ አካባቢ አስተያየት እንኳን መስጠት ይቅርና አሁን ህዝባችን እኔ የኮንሶ ተወላጅ መሆንን እንደነገርኩሽ፣ ህዝባችን የጠየቀው ራስን በራስ የማስተዳደር አንቀጽ ሰላሳ ዘጠኝ የኢትዮጵያን ኮንስቲትዩሽን መሰረት አድርጎ የጠየቀውን የመዋቅር ጥያቄ ካለበት ደረጃ ከፍ ብሎ የእድገት ደረጃ እንዲያገኝ፣ ይህም ደግሞ ጥያቄውን እንዲያነሳ ያደረገው የገፋፋው ብዙ መሰረታዊ የሆኑ ነገሮች አሉ። እና ይህንን ጥያቄ የኮንሶ ህዝብ ሲጠየቅ፣ በዛ ምክንያት እኔ አሁን የኮንሶውን ጥያቄ በመደገፌ ባለስልጣኖች፣ አንተ ለምን የኮንሶውን ጥያቄ ትደገፋለህ? በሚል እኔ ልታሰር ልሞትም፣ ምን የማያደርጉት ጥረት የለም እና ከዛ አንጻር እንኳን እኔ ብቻ ሳይሆን ይህን ማንነት ከታወቀ የኔ ዘሮች ማንንም ሳይቀር ይታሰራል። እሱ ያለበትን ቦታ ነው ይገሩ፣ እሱን አምጡ እሱን እንዴት አድርጎ የሚባል እና ፍሪደም የሆነ ፍሪደም ስፒች የሚባለው ነገር የለም። እና ከዚ አንጻር ዴሞክራሲ እንዴት እንደሚታይ አይዶ ነው ኖይስ በጣም ከባድ የሆነ እውነታ ላይ ነው ያለው። እና ከዛ አንጻር ነው የሚያስመን እንድድብቅ እየተገደድኩት። ይህን ወጣት በግልህ አንተ ላይ የደረሰብህ ምን ጉዳት አለ ስል ጠየቅኩት። እናቴ፣ አጎቶቼ፣ አባቶቼ ታስረዋል፣ የሚያስተምርኝ የለም። እስኪ እንደገና ግልጽ አድርገው እናቶቼ አባቶቼ ማለት ስንት እናት ስንት አባት ነው ያለ የምረዱ? እኔ እኔን የወለደች እናት ጨምረው እኔን የምረዱ እናቶቼ ያሉ ማለት በእኔ እናት እድሜ ክልል ያሉ ማለት ነው የኔ የቤተሰብ አቅም ደካማ ከመሆን አንጻር እኔን የምረዱ የቤተሰብ ሪላቲቦች አሉ፣ ዘመዶች ማለት ነው። እና እነሱም ታስረዋል። አጠቃላይ እናቶቼ ለማለት ያልኩ ስለዛ ነው። አባቶችም እንኳን እንደዛው ስም ይህን አባትን ጨምሮ የተለያዩ አይነን የሚረዱ ምክንያቱም ከወሶ የሚታወቀው እርስ በርስ በመከባበር እርስ በርስ በመረዳዳት፣ በሀሳብ በአቅም፣ በማንኛውም ነገር እርስ በርስ በመረዳዳት ነው የሚታወቀው። አንድነት ያለው ማህበረሰቡ ነው። እና አሁን ከዛ አንድነት ያን አንድነት ስሜት ራሱ እያገኘው አይደለም። እና ትምህርት ራሱ ተገድጃለሁ። አሁን ላይ እየተማርኩኝ አይደለም። ብዙ ጭንቀት፣ ብዙ ሀሳብ መጥቶብኛል። እና እኔ ብቻ አይደለሁም በቃ እንዳለ ጠቀላላ የኮኑ ሰው ተማሪዎች የተባሉ ጠቀላላ አሁን ላይ እየተማሩ አይደሉም። ምክንያቱም የሚረዳቸው የለም ኢኮኖሚካሊ ካኔ በአካባቢ ገበሬው ማሳውን እያረሰ አይደለም። በየማሳው የገቡ ማሳ ላይ ያለው ሰው የሚያርሰው አርሶ አደር በግድ አስነው ተፍሮ ወደ አስረው ወደ እስር ቤት ይወስዳሉ። ሲያስሩም ደግሞ እየቀጠቀጡ እየመጡ ምናምን ነው የሚወስዱት። ነጋዴው እየተንቀሳቀሰ አይደለም። በመንግስት ስራም የሚተዳደረው ደሞዝ የሚያገኝም አሁን ላይ አንድ አመት እየሆነ ነው ደሞዝ እያገኘ ያለለም። በአካባቢው ድርቅ፣ ረሐብ እና እንጃ በጣም የሚከብድ ነገር ነው እና አይምሮ በጣም እየተጨናነቀ ነው። ወዳልተፈለገ ነገር እየገባ በግል አንተ እናትና አባት ታስረዋል። መቼ ነው የታሰሩት? ከታሰሩት አሁን ሁለት ሳምንት ሆነዋል። የእኔ አጎቶቼ ከታሰሩት ቆይተዋል። አጎቶቼ የታሰሩት በጣም ቆይተዋል። እነሱ ደግሞ ከስታስረው ቀጠሮ ይሰጣቸዋል። ሄደው ቀጠሮ ቀን ስቀረም አይነገራቸውም። ምንም አይባልም። እስኪጣራ ድረስ ብለው ደግሞ ወደ ሌላ ቀን ያሸጋግራሉ። እንደዚህ እያደረጉ እያደረጉ እያደረጉ እስካሁን ድረስ ቀን ቀጠሮ ነው የሚሰጠው እንጂ እልባት የሚሰጠው ወይም መፍታቸው፣ ይሄ ነው ችግራቸው፣ ይሄ ነው የሚባል ነገር የለም። በዚህ ሰዓት ራሱ ህዝብ እየታሰርን ያለው እና በጣም የሚከብድ ሁኔታ ላይ ነው ያለው። ምንጫ ምን ለማለት ራሱ ወኔ የሚከብድ ነው። እናት የወለዱህ እናትና አባት እስር ቤት ናቸው ያሉት? አዎ እኔም የወለዱህ እናትና አባት ታስረዋል። አጎቶቼ ታስረዋል። ሌሎች የኔ ጠቅላላ ጎሳዎች ራሱ አብዛኛዎቹ ታስረዋል። እና የሚያስተምርኝ ዘመድም የለኝም አሁን ላይ። እና በጣም ከባድ ሁኔታ ላይ ነው ያለ። ይህ ወጣት እንደሚለው ከሆነ ቤተሰቦቹ እስር ቤት ናቸው እርሱ የሚገኘውም ተደብቆ ነው። የሚማርበት ዩኒቨርሲቲ የሚገኝበት ሀገር ቢሄድ የኮንሶ ተወላጆች ታድነው ይታሰራሉ የሚል ስጋት ስላለው ነገሮች ቁርጣቸው እስኪታወቅ ባለበት ሁኔታ የመቆየት ሀሳብ አለው። ኮንሶ በአሁኑ ወቅት አለው ያለውን ገጽታ ያብራራል። ኬጂ ተማሪ ራሱ የማይማርበት ሁኔታ አለ። ትምህርት በጣም የለም፣ ዜሮ ነው። የመንግስት ተቋማት ምንም ስራ ሁሉንም አቁመዋል። ፖሊስ ራሱ ትጥቁን ተፈቶ ፖሊስ ራሱ ስራ አይሰራም። አስተማሪ እያስተማረ አይደለም። የጤና ተቋማት እራሱ ተዘግተዋል። ያለው አንድ ሆስፒታል ነው በኮንሶ ያለው። እሱም አሁን ላይ የወታደሮች መገልገያ ነው የሆነው እንጂ የህብረተሰቡ አይደለም። እያንዳንዱ አርባ ሶስት ቀበሌ ነው ያለው በኮንሶ ባሉት አርባ ሶስት ቀበሌዎች ውስጥ እያንዳንዱ ትምህርት ቤት አሁን ላይ የወታደር ካምፕ ወይም የእስረኞቹ ማረፊያ ሆኗል። ወታደሮች ይዛርፈው በቀበሌ ውስጥ ያለውን ሰው ይዘው እዛው ተማሪ የሚማርበትን ትምህርት ቤት ወደ ወታደር እንተቀይሩ እዛ እያስገቡ እንደ ማረፊያ ወይም እንደ እስር ቤት እየተጠቀሙ ነው የሚገኘው እና ያለው ሁኔታ እኔ እንዴት አድርጌ ማብራራት እኔ እንጃ፣ ከአቅሜ በላይ ሆኗል። እና በጣም ነው እኔ የሚከብድ በአንድ ከአንድ ሀገር የምጠብቀው አይነት አይደለም እና እንጃ ኢትዮጵያ ውስጥ እንደዚህ አይነት ነገር ይደረጋል ብሎ ማመን በጣም እንጃ የማይጠበቅ ነገር ነው እና ከባድ ነው በጣም። በኮንሶ በህዝብ እንደ ተወከሉ የሚገልጹ የኮሚቴ አባላትና ነዋሪዎች ላለፉት በርካታ ወራት አቤቱታቸውን ሲያቀርቡና ለአሜሪካ ድምጽ አስተያየት ሲሰጡ ነበር። በኮንሶ ያለውን ሁኔታ መረጃ ሲደርሰን ለቀናት ወደ ተለያዩ ስልኮች ደውለን ነበር። አንድም ስልክ አይሰራም። ተሳክቶልን አግኝተን ያነጋገርነው ወጣት ስልኮቹ የማይሰሩት ለምን እንደሆነ ስንጠይቀው አብዛኛው ሰው ሸሽቶ ጫካ ገብቷል። ሰዎች ስለሚታሰሩ፣ ሲታሰሩም ስለሚደበደቡ ተደብቀዋል። በዚህ ምክንያት አንዳንዱ ቦታ ኔትወርክ የለም፣ አንዳንዱ ቦታ ደግሞ ስልክ ቻርጅ ማድረጊያ መብራት የለም ብሎናል። እኔ ራሴ አሁን ያለሁበት ቦታ ማንም አያገኝም። ምንም ስደት ላይ ነኝ ያለሁት ከመታሰር ከመሞት ለመትረፍ ሁሉም የአካባቢው ህብረተሰብ ከሚኖርበት ቦታ ወደ ሌላ ቦታ ወደ ሌላ አጎራባጭ ቀበሌ እየተሰደደ ነው። ምክንያቱም አሁን ሰው ያለ ጥፋቱ እየሞተ እየታሰረ፣ እንግልት ለእንግልት ለሞት ለስደት እየተዳረገ ስለሆነ ነገሮች በጣም ስለሚከብዱት ከዛ እንትን ለማለት ና እንደ አንድ ወጣት ምን ተስፋ ታደርጋለህ? አልኩት። እኔ አሁን ላይ ተስፋ ወደ መቁረት እየመጣ ነው። ምክንያቱም በአንድ ሀገር መንግስት አለ ተብሎ እስከሚታሰብ ድረስ እንደዚህ አይነት ድርጊት ሲደረግ ወጣቱን ወደ አልተፈለገ ነገር ይጋብዛል። አሁን እኛ ጋር ያሉት በአካባቢው ያሉት ጠቅላላ ወጣቶች እስከ መማረር ደርሰዋል። ምክንያቱም በአካባቢው አንተ መስራት የማችል ከሆነ ይዝን እንኳን መስራት ይቀርና መኖር ያልቻልንበት ሁኔታ ነው እየተፈጠረ ያለው እና ከዛ አንጻር እንደ አንድ ሀገር አንድ ሀገር ውስጥ ዲሞክራሲ አለ በለ ኢትዮጵያን ሰላም ትባላለች፣ ግን እኛ ሰላም የለም እኛ ሌላ ኢትዮጵያ ውስጥ ነው ነው እንጂ የምኖረው የሚባለው ነገር ራሱ አጠያያቂ ጉዳይ ነው። እና እኔ እንጃ በጣም የሚዘገንን እና ኢትዮጵያ ከአንድ ከኢትዮጵያ መንግስት የማጠብቀው ነገር ነው እየተደረጋለሁ እና ኢትዮጵያ እንዴት ነው የኢትዮጵያ መንግስት እንዴት ነው ይህን ነገር መንግስት የለም እንዲ ኢትዮጵያ ውስጥ ምን? ወይስ እኛ የኢትዮጵያ ሕዝብ አይደለንም ወይ ለምንድን ነው መልካም አስተዳደር የሚባለው ወይ ካለል እኛ የኢትዮጵያ መንግስት አይደለንም ተብለን የምንጨቆነው ለምንድን ነው? እንደ ሌላ ማህበረሰብ ለምንድን ነው የማንታየ? ጥያቄያችን ለምን ዶ ይልባት የማያገኝ የሚባለው ነገር በጣም ከባድ ሁኔታ ላይ ያለው። ሌላው የኮንሶ ነዋሪ መሆናቸውን የገለጹ ግለሰብ እኔ የኮሚቴው አባል አልነበርኩም። ነገር ግን ኮንሶ ወደ ዞን ከፍ ትበል የሚለውን ጥያቄ በመደገፌ ብቻ ለእስራት ተፈልግ ያለው አሁን ራሴን ደብቄ ራቅ ብዬ እገኛለሁ ብለዋል። ህዝባችን በጣም በጠየቀው ጥያቄ ምክንያት እየተገረፈ፣ እየተሰደደ፣ እየታሰረ፣ እየሞተ ነው ያለው አብዞ አሁን በዚህ ቀናት ውስጥ እናቶች እየታገዱ እየተገረፉ ይታሰራሉ። ትምህርት ቤቶች ኦልሬዲ እንደተዘጉ ነው ያሉት። እንዳለ ህዝቡ በጣም ጭንቅ ላይ ነው ያለው። ሌሊት ቤት ውስጥ ማደር አይቻልም፣ ቀን ደግሞ ቤት መዋል የለም። ይህ ትንቦታ ተሰደም ትውለው ስለዚህ በጣም ኮንሶ ውስጥ አሁን ያለው አስቸጋሪ ሁኔታ ማንም ሊሰማን የሚችል የለም። እንደውል ቱም እና ምልክትም የቱም ማንም ሊሰማን አልቻለም። አሁን ይህንን የሚፈጽመው ይህንን ድርጊት የሚያደርገው ማን ነው? ይህንን የሚያደርገው ህዝብ አመለጣ አጠባቸው አመራሮች እና የክልሉ ልዩ ሀይል እና መከላከያ ሰራው የሚታሰሩ ሰዎች ፍርድ ቤት ይቀርባሉ? አይቀርቡም። የሚቀርቡበት እውነታ የለም። ከዚህ በፊት አራት ወርና አምስት ወር በፊት የታሰሩ ናቸው እዚህ ቤት መቅረብ የሚችሉ አሁን፣ በጊዜ በዚህ በሁለት ወርና አንድ ወር ውስጥ የታሰሩት እና አሁን በዚህ ሳምንት ውስጥ የታሰሩት የምጠይቃቸው የለም። ወላድ እናቶች የአንድ ቀን ላይ ሁለት ቀን ወልዳ አራት ቤት ያለችው ሁሉ ተገዳ ነው ታስራለች። እንደውም ነፍሰ ጡሮች ታስረዋል። ህፃናት ታስረዋል። ተማሪዎች ታስረዋል። ያልታሰረ የለም። ምሁር ታስሯል። አርሶ አደር ታስሯል። መጋደር ታስሯል። ይህ መካፈል ብቻ ሳይሆን ተቀጥቅጦ ተገርፎ ግን በጣም በሚያዛዝን ደረጃ ላይ ነን ያለ ነው በሚሰማን በመጥፋቱ ብቻ የክልሉ መንግስት የነክል ሚና እየተጫወትብን ነው ያለው። እርስዎ በግሎት የደረሰቦት ነገር አለ? እኔ የደረሰብኝ አሁን የመጀመሪያ ባለቤቴ ሶስት ጊዜ ኦፕራሲዮን ሆናለች። እሷም ከተኛችበት ሞታ ሌሊት እገዳ ታስራ ነው ያለች ተቀጥቅጣ

አሀ፣ በባህል ሁለት ትዳር ይፈቀዳል። ይፈቀዳል በባህል። እሺ ቀጥሉ። ምንድን ነው ደረሰባቸው ያሉት? የደረሱ አንደኛ የመጀመሪያ ባለቤት ከዚህ በፊት መስተኛ ነች። ሶስት ጊዜ ስራ ሆናለች። ሌሊት ከተኛ ስበት ተይዛ ወደ ስድስት ሰዓት ተኩል እንደዚሁ ተይዛ ተገርፋ እስር ቤት ገብታለች። አሁን ትንት ምን ሆነላል? ምን ብርሃን ያለው ሁለተኛ ሚስቶን በዛን ቀን ሌሊቱ እንደዚሁ ስድስት ሰዓት ተኩል ከምናምን አካባቢ እንደዚሁ ተይዛ ታፍራ ነው ከነ ልጇ። የመጀመሪያ ልጇ አስረኛ ክፍል ተማሪ ነው። ልጆት ማለት ነው። በምን ምክንያት ነው ይሄ የደረሰበው እርሶ? እኔ እንግዲህ አስተባባሪም አይደለውም ግን ደጋፊ ነው። ስለ ደገፍኩ ነው። ስለዚህ አሁን ከተማ ውስጥ ምን ያለው ነገር ምንድን ነው? ማን ነው ታዲያ ከተማ ውስጥ ያለው? ወንዶች እየታሰሩ ነው ከተባለ የከተማው እንቅስቃሴ እንዴት ነው? ከተማ ውስጥ አሁን ያለው ከሌላ ቦታ አካባቢ መጥተው እሱ ተገራዩ እንደዚ ከውጭ የመጡ ምሁራን እንደዚህ አንዳንድ እንግዶች እነዚህ ናቸው እና ልድና መከላከያ ነው እና አመራሮች አመለጣጠፋቸው አመራሮች እነሱ ናቸው ከተማ ላይ ያሉት ልዩ እና የሚያልፉ ጎዳና ጎዳና መንገድ እንግዲህ ከኮንሶ ወደ ጌንካ፣ ከኮንሶ ወደ ኦሞራሴ፣ ከኮንሶ ወደ ያበሎ የሚወርድ መንገዶች አሉ። እነዛ መንገዶች የሚጠቀሙ መንገደኞች ያርፋሉ። አንዳንዴ ቁርስ፣ ልብስ ስሉ ይወርዳሉ። እነዚህ ናቸው። እነዚህም ባረሶች ወደ ይዘናት ከዛ ከከተማ ወሰን በበረሀ ለበረሀ ያው አንዳንዴ ሂድ ሳንጠን ሶስት ከመራቸን እንደዚህ እየተሰደዱ ያለ ነው። በኮንሶ አሁን ያለውን ሁኔታ በተመለከተና ግለሰቦቹ የሚያነሱትን ጉዳይ ለመጠየቅ የክልሉ ፖሊስ ኮሚሽን ኮሚሽነር አቶ ፍሳሀ ጋረደው የእጅ ስልክ ላይ ተደጋጋሚ ሙከራ አድርገን ስልካቸው ባለመነሳቱ ልናገኛቸው አልቻልንም። እንዲሁም የክልሉ መንግስት ቃል አቀባይ ወይዘሮ ሂክማ ሄረዲን ጋር ተደጋጋሚ ስልክ ደውለን ስልካቸው ባለመነሳቱ ልናገኛቸው አልቻልንም። ነገር ግን ከሀምሳ ቀናት በፊት ይህንኑ የኮንሶ ህዝቦች የሚያነሱትን ቅሬታ አንስተን ጠይቀናቸው በኮንሶ ነገሮች እየተረጋጉ መሆኑን ገልጸው ነበር። ከዚህ በፊት የዞን የመደራጀት ጥያቄ መልስ ካላገኘ አገልግሎት አንስትን ብለው ሲሉ የነበሩ ልዩ ፈጻሚዎችም ጭምር ወደ መደበኛ ስራቸው ማለት፣ ውይይት ከተደረገ በኋላ ወደ መደበኛ ስራቸው ገብተው መስራት የጀመሩበት አግባብ አለ። ሁለተኛ፣ አሁን ከሚባለው አንጻር ስናይ እንደዚህ አይነት የተፈጸመ ድርጊት ምንም ነገር የለም። አሁን ኦልሬዲ ሁሉም ቦታ ላይ ውይይቶች ናቸው። ከህዝብ ጋር ውይይት ነው። በሰላም ጉዳይ ላይ በአንድነት ጉዳይ ላይ ውይይት እያደረግን ነው። ወይዘሮ ሂክማ በወቅቱ ጨምረው ሲናገሩ አባሮባ የተባለውን ቀበሌ በማቃጠል የተጠረጠሩ ሰዎች እየታሰሩ በሚደረገው ምርመራ የተጠረጠሩት እዛው ሲቆዩ፣ የተቀሩት እየተለቀቁ ነው የሚል ምላሽ ሰጥተው ነበር። ያነጋገርናቸው ነዋሪ እንደሚሉት አቤቱታቸውን ሰምቶ የፌዴራል መንግሥት ገብቶ መፍትሄ ይሰጠናል ብለው ያምኑ እንደነበር ገልጸዋል። ፌዴራል መንግሥት ይሰመናል፣ ይቀርበናል፣ ይመጣል፣ ያድነናል ብለን ብንጠብቅ እስከዛሬ የምሰማ ብዙ ጊዜ በተደጋጋሚ እሮጣችን እያሰማን በተደጋጋሚ ደግሞ ቅሬታ ደብዳቤዎች እያስገባን ምላሽ አጥተናል። አሁንም ውሃም የግልሉ መንግስት ብቻ ሳይሆን ፌደራል መንግስቱ ቀርቦ ወይ ልኳንም ቢሆን ልኮ ከዚህ ሲዳ ቢያወጣን እና ቢያድነን ነው እየመረጥናለ ነው። ግን እያጠየቅነው አንድ ጥያቄ ብቻ ነው። ጥያቄው ከዚህ በዞን የመደራጀት መብት እያቀ ነው የጠየቅነው የሚፈልጉ ጥያቄ ምክንያት ነው የምንገኘው። የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ ከዚሁ ችግር ጋር በተያያዘ ከሁለት ወራት በፊት አንድ የጽሁፍ መግለጫ ይፋ አድርጎ ነበር። መድረክ ያን ጊዜ ይፋ ባደረገው መግለጫው በኮንሶ ህዝብ ላይ ተፈጸመ ላለው ግድያ፣ እስራትና ውድመት ተጠያቂው የኢህአዴግ አምባገነናዊ አገዛዝ ነው ሲል ኮንኖ ነበር የአካባቢው ነዋሪዎችን መረጃ መሰረት አድርጎም ከአምስት ሺ በላይ በባህላዊ የቤት አሰራር ቅርስ የተሰሩና ሌሎችም ቤቶች እንደተቃጠሉ ከአንድ መቶ ሰዎች በላይ ለሞት እንደተዳረጉ በሺዎች የሚቆጠሩ የኮንሶ ህዝብ ለስደት እንደተዳረጉ የነዋሪዎች ቤቶች ተበርብረው ንብረት መዘረፉንና ከ ከሶስት መቶ በላይ ለእስራት መዳረጋቸውን የሚገልጸው ይህ የጽሁፍ መግለጫ በመጨረሻም ይህ ጅምላ ጭፍጨፋ ከዘር ማጥፋት እርምጃ በፍጹም ተለይቶ ስለማይታይ የደረሰው ጉዳት በገለልተኛ አካል ተጣርቶ ውጤቱ ለመላው የሀገራችን ህዝብና ለዓለም ማህበረሰብ ይፋ እንዲደረግ አጥብቀን እንጠይቃለን ሲል መድረክ በጽሁፍ መግለጫ አውጥቶ ነበር። ጽዮን፣ ለዘገባዎቹ እናመሰግናለን። ወደ ተከታዩ ዝግጅታችን ከማለፋችን በፊት ግን ዝግጅቶቻችንን ከዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ወይም በእጅ ስልኮቻችሁ ቪኦኤ ዶት ሆርን ዶት ሞቢ ላይ ማዳመጥ ትችላላችሁ። በፌስቡክና በትዊተር አት ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ጽዮን ግርማና ሶሎሞን አባትንን በዚህ ምሽት አብረናችሁ ያለ ነው። ጽዮን የተሾመ አሰግድን የኔ አካል ልጋብዝ ብላ ትችላለች። ተጋበዙላት። የኔ አካል ሆነሽ ምናውርስሻለ አንጀቴና ልቤ ያውተችልሻለ የኔ አካል ሆነሽ ምናውርስሻለ Anca tırnağı Bahasa Bırak'a يا مولد الفرحة يا العالم يا فكر نقاط يا العالم كان شيء تنفش بكر زمن مع القرطة هي وتزرع الزرطة يا العالم حسابي نعكز يا العالم فكر مفرع فرطة Yer yer leri

ቆንጆ ሙዚቃ ነበር ሲሆን እናመሰግናለን። ሌላም አለኝ እንጠብቅ። ወደ መጨረሻ ሰዓት ከበቃን አንድ ሙዚቃ ለአድማጮቻችን እንጋብዛለን። በቃልሽ ቆይ። እንግዲህ አሁን ወደ አዲስ አበባ ነው የምናመራው፣ የሰማያዊ ፓርቲ ጉዳይ። የሰማያዊ ፓርቲ በርከት ያሉ አባላቱ ሰሞኑን በቁጥጥር ስር የመዋላቸውን ጉዳይ አስመልክቶ የፓርቲው መሪዎችና አባላት የሚሉትን ለመጠየቅ ስደዋውል ነበር። ደግሞም ስለ አስቸኳይ ጊዜ አዋጁና ስለ ኮማንድ ፖስቱም ተቃዋሚዎች የሚሉትን ለመስማትና ለሕዝብም ለማሳወቅ እየጣርን ነው። በዚያ ጣልቃ ግን አቶ ይልቃል ጌትነት አንድ ጥያቄ አነሱልኝ። ለመሆኑ እናንተ ከየት ባገኛችሁት መረጃ ነው የኔን ሊቀመንበርነት ፍቃችሁ ሌላ ሰው እንደ ሊቀመንበር የምትጠቅሱት? አሉኝ። ለጋዜጠኛ የቀረበ ቀላል ያልሆነ ጥያቄ ነውና የጉዳዩን ውስጣ ውስጥ ገባ ብዬ መፈተሽ ፈለግሁኝ እናም ማን ነው የሰማያዊ ፓርቲ ሊቀመንበር አልኳቸው አቶ ይልቃልን። እንግዲህ የፓርቲያችን መሪ ምናልባት ምርክ ወርድን ብጠይቅ ሊነግር የሚችለው ይልቃል ጌትነት መሆኔ ነው፣ የፓርቲው ሊቀመንበር። ነገር ግን አንድ ግልጽ ሊሆን የሚገባ ነገር፣ ብዙ ደንብ ያልተከተለ ብዙ የተድበሰበሰ ነገር ባለ ሁኔታም አነስተኛ ሰዎች መያድ ቢሮ ውስጥ ተሰብስበው ጉባኤ አድርገናል ብለዋል። ይሄንንም ነገር ምርጫ ቦርድ እንዳስገቡ አውቃለሁ። ነገር ግን ምርጫ ቦርድ ይህንን ነገር አይቶ መርምሮ አጽድቆ ጉባኤያቸው ትክክል ነው ያለው ነገር የለም። ቦርዱም የሚያውቀው ሕጋዊ ግንኙነትም ያለኝ ከሌሎች አካላት ጋርም ያለው ፓርቲውንም በሕጋዊነት የሚወክል እኔ ነኝ ማለት ነው። ሊቀመንበሩ በወቅቱ የምርጫ ቦርድ ታዛቢ በዛ አቶ የሸዋስ በተመረጡበት ስብሰባ ላይ ተገኝቶ እንደነበረ የሚጠቁም ዘገባ አለን እና ትክክለኛ ስብሰባ አይደለም፣ ትክክለኛ ምርጫ አይደለም ነው የሚሉት አቶ ይልቃል አሁን ያንን የምርጫ ቦርድ እኮ የተገኘውም ይህንን ለመታዘብ ነው። ኮረም ሞልቷል ወይ፣ የሚመለከታቸው አካላት ተሳትፈውበታል ወይ፣ ያ የተካሄደው ስብሰባ ምን ይመስላል የሚለውን መረጃ ይዞ ለቦርዱ ጽህፈት ቤት ያቀርባል። የቦርዱ ጽህፈት ቤት ደግሞ ያን ያየነውን ነገር አይቶ ለቦርዱ ያቀርባል። ቦርዱ ያ ነገር ትክክል ነው አይደለም ብሎ ይወስናል። ስለዚህ በእኔ እምነት መገኘት አለመገኘታቸውን አላቅም፣ ግን ተገኙ ማለት ስብሰባው ህጋዊ ነው ማለት አይደለም። ያዩትን ነገር ለመናገር ነው የቦርዱ ሰዎች የሚገኙት እዛ ቦታ ላይ እና ይሄ ሁለቱ በጣም የተለያየ ነገር ምናልባት ትክክል አይደለም ለማለትም ነው ቦርዱ የሚገኘው። ለዛ ማለት ነው ስብሰባው ህጋዊ አይደለም ማለት ስብሰባው ህገ ወጥ ነበር ማለት ነው። አቶ ይልቃል ስብሰባውማ እኔ እንደነገርኩ እንግዲህ፣ ፓርቲው ሊቀመንበር ነኝ። እንዲህ አይነት ስብሰባ የሚደረግ ከሆነና ለቦርዱ ደብዳቤ መጽፋት ያለበት ፓርቲውን በህጋዊነት መወክል የምክር ቤቱንና የስራ አስፈጻሚ ውሳኔዎችን ወጭ ደብዳቤ ላይ የሚፈርም ሊቀመንበሩ ነው። ወጪ የሚያዘዘው ሊቀመንበሩ ነው። እንዲህ አይነት ስብሰባ ጥሪዎች ሲሆን ለአባላት የሚያደርሰው እኔ ነኝ። በዛ ደረጃ ሊቀመንበር እስከሆንኩ ድረስ እኛም ደግሞ ብዙዎች አባሎቻችን በአስቸኳይ ጊዜ አዋጅ ምክንያትም እና በህገ ወጥነቱ ምክንያት ክፍለ ሀገር ያሉ አባሎቻችንም እዛ ላይ አልተገኙም። የተገኙ ሰዎችን ቁጥር ሰባ አምስት ብቻ እንደነበር ከሁለት መቶ ሀያ ስድስት የሰማያዊ ፓርቲ የጠቅላላ ጉባኤ አባላት ስለዚህ ኮረም አልሞላም። እኛ ራሳችን መስራቾችና የአመራሩ አካላት በብዛት አልተገኘንም። አጠራሩ ሆነ በጀቱ አይታወቅም። ደብዳቤዎች ላይ መፈረም የነበረብኝም ሰው አልተገኘውም። ስለዚህ በምንም ትንሽ መለኪያም እንኳን ህጋዊ የሚመስል ነገር የለውም። እኔ እዛ ዝርዝር ጉዳይ ውስጥ ላለመግባት ነው እንጂ ይህንንም ጎርዶ ያጸድቀዋል ብዬ አላም አላምንም የምርጫ ቦርድም የሰጠው ማረጋገጫ የለም። ስለማን ህጋዊነት ምንም የለም ይሄ የለውም። እስካሁን ድረስ አሁንም በእርግጠኝነት መናገር የሚቻለው ያንን ነገር የሰጠው ነገር የለም። እስከ ዛሬ ድረስ አሁን ለምሳሌ ደብዳቤ ጽፎ ከ መከላከያ ሚኒስትሩ ፊርማ የአስቸኳይ ጊዜ አዋጅን በተመለከተ አንዳንድ ውይይት እንድናደርግ ተብሎ ስብሰባ ጥሪም ደርሶኛል። ከዚህ በፊትም እንደዚሁ አንዳንድ ነገሮች ቢሆኑ ፕሮፌሰር መርጊያም ይሄ ጉዳይ ተጠይቀው በህጋዊነት ጸድቆ የማውቀው የፓርቲው ሊቀመንበር ይልቃል መሆኑን ነው፣ በሂደት ላይ ያለ ጉዳይ እና ያመጡት ነገር እንዳለ ሰምቻለው፣ በመረጃ ደረጃ አይቶ ግን ያጸደቀው ነገር የለም የሚል መልስ ለኔም ሰጥተውኛል። የፓርቲያችሁ የኦዲት ኮሚሽን ወይም የኦዲት ኮሚቴ ይሄንን ምርጫ ሂደት የመከታተል የማጽደቅ ወይም ያለማጽደቅ ስልጣን አለው የለውም? ሊያደርግ የሚችለው እንግዲህ እነሱ እንደ ምክንያት ያነሱት የሚመስለኝ በምክር ቤቱና በሊቀመንበሩ መካከል አለመግባባት ካለ ጠቅላላ ጉባኤ ኦዲትና ምርመራ ኮሚሽን ሊጠራ ይችላል ይላል ደንባችን መሰረት ማለት ነው። ይሄ ማለት ግን የጠቅላላ ጉባኤ በሶስት መልኩ ድሮም ሊቀመንበር ጉባኤ አይጠራም። ባለፈው አንድ አመት በፊትም ጉባኤ ጠርተናል። ጉባኤ ስንጠራ ምክር ቤቱን የጠራው ነገር ግን ምክር ቤት መጻፍ ያለባቸውን ደብዳቤዎች የምንጽፍኔ ለኝ በሰማያዊ ፓርቲ መጠደራደም ብመከር አንድ ሶስተኛ አባላት ፈርመው ሲጠይቁ፣ በብሔራዊ ምክር ቤቱ ሲጠራ፣ ወይም በኦዲትና ምርመራ ኮሚሽን ሲጠራ በሶስት መልኩ ጉባኤ ሊጠራ ይችላል። እንደዚህ ሁሉ ጉባኤዎች ግን ሲጠሩ የፓርቲውን የገንዘብ እንቅስቃሴ፣ ህጋዊ ደብዳቤዎችን የመፈረም የሊቀመንበሩ ሚና አያሳጣም። መቸውም ጊዜ ሊቀመንበር በፓርቲያችን ጉባኤ አይጠራም። ዝሮ ዝሮ ግን የሚጠራው ጉባኤ ሊቀመንበሩ በህጋዊነት የሚፈርማቸውን ፊርማዎች የሚያጸድቃቸውን ገንዘቦች ጽፈት የሚወክለውን ነገር እንዳለ ሆኖ ነው። ኦዲትና ምርመራ ኮሚሽን የሚጥራው ምክር ቤት የሚጥራው በጠቅላላ ጉባኤ አንድ ሶስተኛ አባላት የሚጠራ የሊቀመንበሩ ሚና አይነካም። አሁን እነሱ ግን ሊቀመንበር እንደማድበር አድርገው ነው ይህንን ጉባኤ በግልጽ አነጋገር። ለመሆኑ እንደዚህ አይነት እርምጃ ለመውሰድ ሌላው ክፍል ሊያነሳሳ የቻለው ነገር ሊሆን ይችላል ብለው የሚያስቡት ምክንያት አለ እርሶ ቅጣት አለኝ ምክንያቱ ምንድን ነው? ብዙዎቹ አሁን እንደዚህ አይነት ቅሬታ አለኝ ብለው የሚል ምስራች የነበሩ አባላት ናቸው። እነዚህ ምስራች የነበሩ አባላት አዳዲስ አባላት፣ ወጣቶች ሲመጡ እና ሌሎች ሰዎች ከፍ ከፍ ሲሉ ፓርቲያችንን ሌሎች ወሰዱብን የሚል ያሉ ይመስለኛል። ልዩ ተልኮ ያላቸውም ሰዎች ያሉ ይመስለኛል። እንደገና ደግሞ የስልጣን ጥመም ያላቸው ሰዎች አሉ። በሶስቱ ድምር ነው። እንደገና ደግሞ እንደው ይልቃልንም በግሉ ከፍ ከፍ አለ ታየ ብለው በይልቃል ቅሬ የተሰኙና እንደው ልዩ ጥቅም ያገኘ መስሎ የሚታያቸው ሰዎች አሉ እና የእነዚህ ሶስት ኃይሎች ድምር ነው ይህን ነገር ያመጣው። አቶ ሰሎሞን ሌሎቹን በግልጽ ተናግረዋቸዋል። ልዩ ተልዕኮ ሲሉ ግን ሽፍን ነገር ነው እና ምን ማለት ነው? የፓርቲ ሚኒስትሮች ይወጣሉ። መራር ሰዎች ስም ያጠፋሉ። በኢህአዴግ ወገን ጋዜጦች ላይ በተለይ በተለያየ ጊዜ እኛን ስም የሚያጎድስና ምንም አይነት መሰረት የሌለው መረጃዎች ይመጣሉ እና ሁልጊዜም ሰማያዊ የመከፋፈልና የማዳከም ሀሳብ ያላቸው ሰዎች ውሸት እየነዙ የተለያየ አሉባልታ እየነዙ የፓርቲውን መሪዎችን ገጽታ በፌስቡክ ገጽና እንዲሁም ደግሞ ለመንግስት ድጋፍ አላቸው በሚባሉ ጋዜጦች ላይም እኛን የማጠንቅል ነገር በተፊ ይታያልና ያ እኔ እምነት ከአንድ ከሚታ ድርጅት ድርጅትና እውነተኛ ከሆነ ሰው ሊወጣ አይችልም። ግር ካለበት በፓርቲ ውስጥ መጠየቅ ይችላል፣ መከራከር ይችላል፣ ያለው ልዩነት ማቅረብ ይችላል እንጂ ሆን ብሎ ናሉ ባልታ የነዛ የሰማያዊ መሪዎችን ገጽታና የሰማያዊን ድርጅታዊ ጥንካሬ በህዝቡ ጥርጣሬ እንዲኖርና መጣምን እንዳጣ የሚያደርግ ብዙ የተለያዩ ጽሁፎች ለአንድ አመት ሲጻፍ ነበር እና መጨረሻ ላይ የተደረገው ይሄ ነው። ስለዚህ እነዚህ ሶስት ድምሮች ያብረዋሉበት ለአሁን ካለኝ ጊዜ እዚህ ላይ ከአቶ ይልቃል ጌትነት ጋር ያደረግነውን ንግግር ገታ ላአድርግ፣ እንጂ ሌሎችም በርከት ያሉ ጥያቄዎችን አንስተን ተነጋግረናል። ደግሞ ወደ አቶ የሸዋስ አሰፋ ደወልኩና የሰማያዊ ፓርቲ የዛሬ መሪ ማን እንደሆነ ጠየቅኳቸው። አቶ የሸዋስ አሰፋኑት። ከጥቂት ደቂቃዎች በፊት አቶ ይልቃል ጌትነትን አነጋግሬያቸው ነበረ። እርሳቸው የሰማያዊ ፓርቲ ሊቀመንበር እርሳቸው መሆናቸውን ነግረውኛል። ተካሄደ የተባለው ምርጫ ወይም ስብሰባ ሕጋዊ እንዳልነበረ ከምርጫ ቦርድም እውቅና የሌለው ምርጫ እንደሆነ እስካሁን ድረስ ማለት ነው እገሌ ነው ሊቀመንበሩ የሚል እውቅና የሌለው እንደሆነ ምርጫ ቦርድም በሊቀመንበርነት የሚያውቀው አቶ ይልቃል ጌትነትን እንደሆነ ነግረውኝ ነበርና እርሶ ለዚህ ያለት ምላሽ ምንድን ነው? ሰማያዊ ፓርቲ ሊቀመንበር የሚመርጠው የሰማያዊ ፓርቲ ጠቅላላ ጉባኤ ነው። ሌላ መንግስትም አይደለም፣ ምሳ ወርድም አይደለም። የዚህ ስልጣን ባለቤት የሰማያዊ ፓርቲ ጠቅላላ ጉባኤ ብቻ ነው። የሰማያዊ ፓርቲ ጠቅላላ ጉባኤ ደግሞ መስከረም ሀያ ስምንት ቀን ሁለተቅና ለተ ምረት ተሰብስቦ ሰፊ ውይይት ካደረገ በኋላ አቶ ልቃለን ከሊቀመንበር ነታ ርዶ ሌ ሶስት ሰዎችን አወዳድሮ አቶ ሰለሞን ተሰማ፣ ኢንጂነር ኃይል እና እኔን በእጩነት አቅርቦ አገዳግሮ። አቶ የሸዋስ፣ የምርጫ ቦርድ ይህን የእርሶን ምርጫ መቀበሉን ወይም ማጽደቁን ያሳወቀበት እና እርሶን የሰማያዊ ፓርቲ ሊቀመንበር ብሎ የጠራበት አጋጣሚ አለ? በደብዳቤም ይሁን በማንኛቸውም መድረክ ላይ እንግዲህ ቅድም እንዳልኩ ይህንን የማለት ስልጣን ያለው ይጠቅላላ ጉባኤ ነገር ግን ያንን ጉባኤ ደግሞ የማየት ጉዳይ ፕሮፌሽን ጠብቆ ነው የማየት ስልጣን ደግሞ የምርጫ ቦርድ ስለዚህ ምርጫ ቦርዱ ወክሎ ጉባኤን ታግዛል። በርግጥ ከመድረክም ከቀድሞ አንድነትም ከመያድም የነበሩ ታዛቢዎች ነበሩ። ነገር ግን በምርጫዎች አምስት ሰባ ሶስት ጋር ሁለት ሺ መሰረት ስልጣን ያለው የምርጫ ቦርድ ጉዳዩን ታግዛል ታዛቢ የነበሩትን ሰው ሪፖርት አቅርበዋል የጠቅላላ ጉባኤ ወይም ቃለ ጉባኤ ስብን ለወርዱ ሪፖርት አድርገዋል በዛ መሰረት ጥቂት የቃለ ጉባኤ ማሻሻያዎችን ብቻ እንድናደርግ ነው ምርጫ ቦርድ ደብዳቤ ጻፈልን ሁለት ጊዜ ደብዳቤ ጽፎልናል እነሱን አሻሽለን አስቀብጠናል ይሄ ደግሞ ከዚህ በፊት የነበረ አሰራር ነው የታወቀ ነው የሰማያዊ ፓርቲ ምርጫ ሲካሄድ የመጨረሻው የቀድሞውን አመራር ለመለወጥ ወይም አቶ ይልቃል ጌትነትን ለመለወጥ ያነሳው ምክንያት ምንድን ነበር? ለምንድን ነው አቶ ይልቃል የተነሱት? ሰጥቶ ነው እንግዲህ የብሔራዊ ምክር ቤቱ የመተማመኛ ድምጽ ሰጥቷል። በስራ አስፈጻሚ ላይ አንደኛ የገንዘብ ብክነት ነው። ከተለያዩ ከፓርቲ ደጋፊዎችም አባላት የሚሰበሰብ ገንዘብ በትክክል ስራ ላይ እንዳለዋለ ለግል ጥቅም እንደዋለ አረጋግጫለሁ ነው የሚለው የኦዲትና ምርመራ ኮሚሽኑ። በመሰረቱ በእነዚያ ወቅቶች እኔ አልነበርኩም በፓርቲ ውስጥ ማለት በእስር ላይ ነበርኩም እና ለአንድ አመት ይሄ ክርክር የቆየ ነው። በተለይ ገንዘብ የሚመራው በተመለከተ ለዚህ እሱ እንደ አንድ ምክንያት ቀርቧል። ሌላው ደግሞ በተለያዩ በአሰራሩ ቅር በመሰኘት ብዙ የስራ አስፈጻሚ አባላት ከሊቀመንበሩ ጋር ለመስራት ቀድሞ ከሊቀመንበሩ ጋር ለመስራት ፈቃደኛ ል ስለዚህ የስራ አስፈጻሚ ቁጥር አራት ብቻ ቀረ እና በባህር ዳር በደሴ በተለያዩ ቦታዎች ሰልፎች በማድረግ ገንዘብ በማውጣት ሂደቶች ላይ

ከጠቀሱልኝ ነገሮች አንዱ በተለይ በህግ የሚያስጠይቅ ጉዳይ ነው። የገንዘብ ብክነት፣ ለግል ጥቅም ማዋል የፓርቲውን ገንዘብ ማለት ነው። በዚህ ጉዳይ ላይ የተደረገ ጥልቀት ያለው የኦዲት ምርመራና የቀረበ ሪፖርት አለ? ዝርዝር ሪፖርት። አዎ የኦዲትና ምርመራ ኮሚሽኑ በደንብ በማስረጃ በደረሰኛሉ ሰነዶችን አቅርቧል። እንደውም እዚህ ላይ በህግ የፓርቲውን ገንዘብ እንዲያስመልስ ለብሔራዊ ምክር ቤቱ መመሪያ ሰጥቷል። ምን ያህል ባከነ ተባለ በዛ ሪፖርት ላይ? ምንስ ማለት ነው ለግል ጥቅሙ ዋለ ማለት ምን ተደረገበት ማለት ነው? ለግል ጥቅም ማለት በሁለት መንገድ ነው። አንደኛው ስርዓቱን የጠበቀ ወጣት አይደለም ፓርቲ እንደሚ ተከተል አይደለም። ሁለተኛ ደግሞ ፓርቲ የስራ እንቅስቃሴ ላይ ባለዋለ ገንዘብ አለ እንደዛ ሲባል የተለያዩ መግለጫዎች አሉ። አርእስት አለው። መቼም ወጪ ሲወጣ አይደለም ምን ላይ ዋሉ ነው። ለግል ጥቅም ዋለ ሲባል ማስረጃ ቀርቧል ማለት ነው። ለግል ጥቅም የዋለበት አርእስቱን ያልጠበቀ ወጪ ነው ወይም ደግሞ አግባብነት ያልነበረ ወጪ ነው ማለት አንድ ነገር ሆኖ ለግል ጥቅም ውሏል ተብሎ፣ አንድ ጉዳይ ግን በፓርቲ ደረጃ በሪፖርት ሲቀርብ ማስረጃ፣ ማሳመኛ፣ ማሳያ መቅረብ አለበት። ያ የግል ጥቅም ምንድን ነው? አንዳንዳ ጉባኤ ኮነ ስለሆነ ምክ የተመረጠው ራሱ ኦዲትና ምርመራ ኮሚሽን አምስት አባላት ያሉት ልክ ሊቀመንበሩ እንደሚመርጠው ሁሉ ጉባኤ አምስት አባላት ያሉት ንብረትን፣ ገንዘብን፣ አሰራርን ተከታተልብኝ ብሎ በገለልተኝነት የሚያስቀምጣቸው የኦዲትና ምርመራ አባላት አለ። እንደገና የስራ መመሪያዎችን፣ ደንቦችን የሚያሰልቅ ደግሞ የብሔራዊ ምክር ቤት አለ። ስለዚህ ይህኛው ያለ የኦዲትና ምርመራ መርመራ ኮሚሽን በስሩ የጥረት ማት ኮሚሽን የገንዘብ ብክነትን የሚመለከት ብሔራዊ ምክር ቤት ደረጃ አጣሪ ኮሚቴ አቋቁሞ አጣርቶ ነው እና የሁሉም ተመዶች አሉ በተለይ እዚህ በገንዘብ ይዝበራውን በተመለከተ ማጣራቱ ፕሮሰስ ያንበት አይደለም መረጃውን የሰማሁን መጨረሻ ላይ ነገር ግን በሙሉ በሊቶች ያሉበት በተለይ የኦዲት ማመመሪያ ኮሚሽን ሰብሳቢ አቶ አበራ ገብሪ በሌላ ፕሮግራም በቁጥር በገንዘብም፣ በአይተምም፣ በአይነት በትክክል ሊገልጹ ይችላል። አልፈላጊ ከሆነ ማለት ነው። አሁን አሁን መቼም አቶ የሸዋስ እንደሚረዱት የፓርቲ ጉዳይ የህዝብ ጉዳይ ነው። የህዝብ ጉዳይ ደግሞ መሰራት ያለበት በህዝብ ፊት ነው። ህዝብ የማወቅ መብት አለው። ምክንያቱም በመረጃ የተደገፈ ውሳኔ ነው መስጠት ያለበት በፓርቲዎች ህይወትም ላይ ይሁን በዕለት ተዕለት ህይወቱ ላይ በሚንጸባረቁ የፖለቲካ እንቅስቃሴዎች ላይ። ስለዚህ በነዚህ ፓርቲዎቹም ውስጥ የሚከናወኑት እንቅስቃሴዎች ህዝብ ፊት እየቀረቡ የህዝብን አመኔታ ማግኘት ይኖርባቸዋል የሚል እምነት ስላለ ነው። በአጠቃላይ የፓርቲ ውስጥ ጉዳይ ሲሆን የፓርቲ ውስጥ ጉዳይ ተብሎ የሚቀር ነገር አይደለም። ዋለም አደረ በህዝብ ህይወት ላይ የሚመነዘር ነገር ስለሆነ ነውና እኛ እንደ መገና ብዙሀን ለህዝቡ የምንነግረው ነገር ግልጽ ነገር መኖር ስላለበት ነው። ስለዚህ አሁን እንደጠቆሙኝ አቶ የሸዋስ የኦዲት ኮሚሽኑንም ባለስልጣናት እንግዲህ የሚገኙ ከሆነ ይሄንን የአመራር ለውጥ ማምጣት ያስፈለገበትን ዝርዝር የሆነ ሁኔታ ለህዝብ እንዲያስረዱ ጠይቃለሁኝ። ይቀጥላለሁኝ በሚቀጥሉት ግንኙነቶቼ ሁኔታ እና አቶ የሸዋዝ ለማንኛውም ግን እስቲ አንድ ጥያቄ ላንሳ። የእርስዎ ፓርቲ የውስጥ ሰላሙ ምን ያህል የተረጋጋ ነው? አሁን ማለት ነው። አሁን አሁን በጣም ጥሩ። የሚጣላኝ ያለው የብሔራዊ ምክር ቤት አባላት ተሟልተዋል። በጊዜያዊ አስራ ሰባት ዋንና አስራ ሶስት ተለዋጭ አባላት በተለያዩ በሽ ከሀገር በመውጣት በመች ምናምን ምክንያት ያልነበሩ ሰዎች ነበሩ። እነዚን ሰባት ሰዎች ተማርተዋል። ፓርቲ የሚለቀቁ ማለት ነው። በተለያዩ በተለይ ችግር ምክንያት ብዙ የተከፉ ሰዎች ነበሩና እነዚያን ለማምጣት ተመክሯል። የተሟላ አስራ አንድ አባላት ያሉት የስራ ስልጣን ኮሚቴ ተቋቁሟል። ሌሎቹ የዲስፕሊን ኮሚቴ፣ የኢዲቶሪያል ቦርድ የብሔራዊ ምክር ቤት እና የኦዲትና ምርመራ ኮሚሽን የሚባሉ ተቋማት እንዳሉ ቀጥለዋል። ስለዚህ አሁን በጥሩ ሁኔታ ላይ ነው ያለው። እንዳልፈዛ አስቸኳይ የያዙ ግልጽ አይደለም። የሚከለክለውና የሚፈቅደው የጠቅት አካሉ እንደፈለገ ነው የሚያደርጉ። እዛ ምክንያት እዚ አባሎቻችን እየታሰሩ ከባድ አሰራር እየደረሰባቸው ነው። ከአቶ የሸዋስ ጋር በርከት ያሉ ሌሎች ጉዳዮችን አንስተናል። ከአቶ ይልቃል ጌትነትና ከአቶ የሸዋስ አሰፋ ጋር በዚህ የፓርቲያቸው አመራር ጉዳይ እሰጥ አገባ ላይ ያደረግናቸው ሙሉ ቃለ ምልልሶች ዌብሳይታችን ላይ ከዚህ ዘገባ ጋር ስለሰፈሩ ማግኘት ይቻላል። ወደፊት የምርጫ ቦርድን ሀሳብ ይዤ መለሳለሁ። ወደ መነሻዬ የሰማያዊ ፓርቲ አባላት መታሰር ጉዳይ ልመለስ። ባለፈው ሳምንት የሰማያዊ ፓርቲ ብሔራዊ ምክር ቤት አባል ወይዘሮ ወይንሸት ሞላ በኮማንድ ፖስቱ ሰዎች ካጠገባቸው መወሰዳቸውን አቶ ይልቃል ጌትነት ነግረውኛል። አቶ የሸዋስ አሰፋ ደግሞ የታሰረችው እኮ ወይንሸት ብቻ አይደለችም፣ ሌሎችም ብዙ መሪዎችና ደጋፊዎቻችን ተይዘውብናል አሉኝ። የአስቸኳይ ጊዜ አዋጁ በቅርብ ጊዜ ሊነሳ እንደሚችል መንግሥት የሰጠውን ፍንጭ ለሁለቱ የፓርቲው መሪዎች አንስቼ ነበር። ኮማንድ ፖስት የሚባል አካል በሕገ መንግሥት ያልተቀመጠና ሕገወጥም ነው የሚል ሐሳብ አላቸው። አቶ የሸዋስ መንግሥት ኮማንድ ፖስቱ የሚሰጡት ምላሽ ካለ ይዤ መለሳለሁ። ሰለሞንና እንግዶቹን እናመሰግናለን። ተከታዩ ዝግጅት በፊደል ካስትሮ ላይ ያተኩራል። የኩባ ሪፐብሊክ የሃምሳ ዓመት መሪ ፊደል ካስትሮ የማረፋቸውን መርዶ ታናሽ ወንድማቸው የአሁኑ የሀገሪቱ ፕሬዚደንት ራውል ካስትሮ ትናንት ለዓለም ተናግረዋል። ከዚያን ጊዜ አንስቶም የዓለም መገናኛ ብዙሐን እየዘገቡበት ናቸው። በጉዳዩ ላይ ኩባም ለዘጠኝ ቀናት ልትይዘው ያወጀችውን ብሔራዊ ሐዘን ሁለተኛ ቀን ዛሬ አገባደደች። ለመሆኑ ፊደል ካስትሮ ምን ማለት ነበሩ? የኦሃዮ ዩኒቨርሲቲው የፖለቲካ ሳይንስ ፕሮፌሰር ዶክተር ብሩክ ኃይሉ እንዲህ ይገልጿቸዋል። ፊደል ካስትሮ በዓለም ደረጃ በኩባ ብቻ ሳይሆን በጣም ታዋቂነትን ያገኙ ሰው ነበሩ። እንግዲህ ናቸው ማለት እየቀረ ነበሩ ነው የምንለው። እኚህ ሰውዬ ከልጅነታቸው ጀምሮ በሙሉ እድሜያቸው እስከ እርጅናም እስከ መጨረሻውም ሀገራቸውን ያገለገሉ ሰው ናቸው። ሰውዬው የሕይወት ታሪካቸውን ስናይ ከመካከለኛው ሚድል ክላስ ከሚባለው መደብ የመጡ ሰው ናቸው። ትምህርታቸውን በሚገባ ያጠናቀቁ ሎላ ሕግ ላይ ያተኩሩ ሰው ናቸው። ምንም የጎደለባቸው ሰው አይደሉም። ነገር ግን የወጣትነት ቱ አፍላነቱ እንደገናም በጊዜው የግራ ዘመም ና ግራ ማርክሲዝም ሶሻሊዝም ኮሚኒዝም የገነነበት የአይዲዮሎጂ ዘመን ነበር እና በዛ የተመሰጡ ሰው ነበሩ። እሳቸውን ወንድማቸውም ና ባልደረጎቻቸው እና እንደውም እሳቸው ወደዚህ ወደ ትግሉ ዓለም በገቡበት ጊዜ ቦሊቪያዊው ቼጌቫራም በጣም የገነነ ስም የነበራቸው የላቲን አሜሪካ ታጋዮች ነበሩ። ያኔ በትክክል ትክክል ነው። በጣም የድሜ ልክ ጓደኛ ናቸው ማለትም ይቻላል፣ በተለይ ከቼ ጎቬራ ጋር እና እነሱ እነሱ ሆኖ ነው ባይገርማ አስራ ሁለት አስራ አንድና አስራ ሁለት ወጣቶች ሆኖ ነው ሴራ ሜስ ማኤስትራ ይባላል። ተራራ ነው ኩባ ላይ የሚገኘው። እዛ ሄደው ነው እንግዲህ በጥቂት መሳሪያ ይዘው አሮጌ መሳሪያዎች ይዘው የሸፈቱት። እንግዲህ ዓላማቸውም ያው የባቲስታን ሬዥም የባቲስታን መንግስት ኮራፕት የሆነ ኮንሰርቫቲቭ የሆነ አውቶሪቴሪያን የሆነ ስርዓት ለመለወጥ እና ኩባን ወደ ሶሻሊስታዊ ፖለቲካ ኢኮኖሚ አቅጣጫ ለማዞር እንዲሁም በድሮው ቋንቋ የሰራተኛው መደብ እና የገበሬውን መደብ ለስልጣን ለማብቃት በሚል ጫካ የገቡ ሰው ናቸው። ከሜክሲኮ ነው የመጡት። ሜክሲኮ ነበሩ የተማሩት በፊደል ካስትሮ ትምህርታቸው እንደጨረሱ፣ ራውል ወንድማቸውም አንደኛው ነው። ሶስቱ ናቸው ዋና ቼ ጉቬራ፣ ራውል እና ፊደል ከሜክሲኮ ኢሊጋሊ ያው ተደብቀው ገብተው ያው ጦርነቱን ሲዬራ ማይስትራ ከፈቱ። ያው የተወሰነ ጊዜ ፈጀባቸው ግን አንቢሊቨብል ሃዝ ቢከም ትሩ ይባላል። የማይታመነው እውነቱ ነው ሆኗል። እሱ ምንድን ነው? በአጭር ጊዜ ውስጥ ማለት ይቻላል የጠንካራ የተባለውን የባቲስታ ስርአት ገብተው ሊያወድቁትና ሊለውጡትና እነሱን በተራቸው ስልጣን ለመያዝ በቅተዋል ማለት ይችላለሁ። ለመጀመሪያ ያህል ውይይታችንን እነዚያ የጓንታናሜራ ታጋዮች በኋላ ራሳቸው ደግሞ በተራቸው አምባ ገነን ሆኑ ብለው ብዙ የሚወቅሷቸው ደግሞ አሉ። በዚህ በኩል ግን የተለያየ ሀሳብ ነው ያለው። ግማሹ የነሱን ሶሻሊስታዊ አስተሳሰብ የሚደግፍና ዓለም አቀፋዊ አጋርነትን ሲያራምዱ ነበር ይላል። በሌላኛው ወገን ደግሞ የራሳቸውን የኩባ ዜጎችን ጨምሮ የባሱ አምባገነን ሆኑ የሚሉም አሉ። ልክ ነው። ምን መሰለዎት አቶ ሰለሞን፣ ሁሉም ስርዓት ሲጀምር ያው ነገሩ ቀላል ይመስለዋል። ስልጣን ከተያዘ በኋላ ያደናግራልም ጠንከር ያለ ነገር ነው። የህዝቡም ደግሞ ኤክስፔክቴሽን አለ። እነዚህ ወጣት ልጆች በዛ መልክ ብናያቸው ወጣት ትኩስ ደም ያላቸው ያው ረውጦ አይደክማቸውም ሁሉ በጊዜው ነው እና በዛ አምቢሽን በዛ ልህኝነትም ይህን ባቲስታን ስርዓት ገልብጠዋል። ባቲስታን ስርዓት ደግሞ ሲገለብጡ ለምን ይሄ ስርዓት ሌለወት ቻለ በወቅቱ ምን ድጋፍ ነበራቸው ብለን መጠየቅ አለብን፣ ወደ ናችን። ምክንያቱም ብዙ በደል ቅድም እንዳልኩት የፖለቲካ ነጻነት አለመኖር፣ ባቲስታ ደግሞ በጣም ኮራፕት የሆነ ስርዓትና ሬዥም ከነ ግብር አበሮቻቸው ሙስና ውስጥ የነበረ ስርዓት ዘፈቁ። ኩባ ደግሞ እንደገና ቅሬታው ምንድን ነው? በቃ የአሜሪካ ቅጥያ ሆነች ኩባ ማለት ያኔ። ላስቬጋዝ የለም ገና ማቋቋምን ምንድነው ለምን ማለት የኃጢአተኞች ከተማ የኃጢአተኞች አገር የነበረች ናት ማለት ያሰረሽ ምቹና ቁማር፣ ሌላም ሌላም ጉዳዮች የሚደረጉበት ኩባ እንደምናውቀው ዘጠና ማይል ከአሜሪካ ከፍሎሪዳ ርቀት ያላት ስለሆነች የአሜሪካ ቱጃርም ወደ መቶ ሀምሳ ኪሎ ሜትር አካባቢ ማለት ነው። በጣም ወደ መቶ ሀምሳ ከዛም ዝቅ ሊል ይችላል። እዛ አካባቢ ነው ወረድ ብሎ ሄደው አርብ ሄደው ለተደስተው ህድም የመጡባት ሀገር ናት። እና ያ ያ ሁሉ ቅሬታንም ይዘው ያው ግሪንጎ ነው የሚባለው ያለው ያው ኩንጎ የአሜሪካንም አንቲ አሜሪካን ሞቭመንት ስሜትም ቅሬትም አለ። እዛ ላይ ተመስርተው እንግዲህ ህዝቡ ገበሬውና ጫካ ገብቶ በረሃ በረሃ እንኳን የለም ተራራ ላይ እንትን ብለው ሽምቅ ውጊያ ጎሪላ ወርስ ሲጀምሩ ድጋፍ ሊያገኙ የቻሉበትን ምክንያት ከባቲስታ ስርዓት ድክመት ይመነጫል። እሱም ስርዓቱ መዳከምና መጠላቱ ለእነዚህ ወጣት ልጆች ስልጣን ላይ ሊያበቃቸው አስችሏቸዋል ለማለት ነው። ምስል ዩናይትድ ስቴትስ ከኩባ ጋር ላለፈው ግማሽ ምዕት ዓመት አጽንታው የቆየችውን የግንኙነቶች መቋረጥ ግንብ አፍርሳ አዲስ ግንኙነት ለመፍጠር ወስናለች። የአሁኑና ተሰናባቹ ፕሬዚደንት ባራክ ኦባማ ለሃምሳ ዓመታት ተሞክሮ ያልሠራ አካሄድ መቀየር አለበት ሲሉ ዲፕሎማሲያዊ ግንኙነቱ እንዲመሠረት ወስነው ራሳቸውም አባና ሄደው ከራውል ካስትሮ ጋር ተጨባብጠዋል። ጎን ለጎን ቆመው አውርተዋል። የአሁኑ ተመራጭ ፕሬዚደንት ዶናልድ ትራምፕ ምን ሊያደርጉ እንደሚችሉ ገና ባይታወቅም ደጋፊዎቻቸው የሆኑ አንዳንድ ከፍተኛ የፖለቲካ ሰዎች ግን ያንን የመለያየት ግንብ ወደነበረበት መልሰው እንዲያቆሙ ዛሬውኑ መጎት ጎት ጀምረዋል። በዚህ የፊደል ካስትሮ ማንነት የኩባ የሀምሳ ዓመታት ታሪክ ከዓለም ጋር ባላት ግንኙነትና በፖለቲካዋና በሕዝቧ ስሜት ላይ ከዶክተር ብሩክ ጋር ያነሳናቸው ጉዳዮች ብዙ ናቸው። ካስትሮ በጣም በዓለም አቀፍ ደረጃ የኩባ ሰው ብቻ ሳይሆኑ የኩባ መሪ ብቻ ሳይሆኑ በዓለም አቀፍ ደረጃ አድናቆትን ያተረፉ ሰው ናቸው። በተለይ በግራው ንቅናቄ አፍሪካ፣ ካሪቢያን፣ ላቲን አሜሪካ፣ ኤዥያ ኢቨን አሜሪካ ውስጥ፣ አውሮፓ ውስጥ ይሄኑ የማይባል አድናቆትን ያተረፉ ሰው ናቸው እና በዛ መልክ ይታያል ያሉ ቦታቸውንም ታሪክ ላይ ተቀምጧል ለማለት ይፈልጋሉ። አንቱ የተባሉ መሪዎች መካከል የሚቀመጡ ሰው ናቸው። ያው ድክመታቸውን እንጠበቀ ሆኖ ማለት ነው። ዌብሳይታችን ላይ ሙሉ ውይይት ይገኛል። በኦሃዮ ዩኒቨርሲቲ የፖለቲካ ሳይንስ በስክሪፕስ የጋዜጠኝነት ትምህርት ቤት መምህር የፉል ብራይት ስኮላር ዲፕሎማትም የሆኑትን ፕሮፌሰር ብሩክ ኃይሉን በዛሬ ጥያቄዎች ላይ ወደፊትም ይዣቸው መለሳለሁ ለዛሬ አመስግኜ ላሰናብታቸው። ሰለሞን፣ ለዘገባዎች በጣም እናመሰግናለን። አሁን ፕሮግራማችን ከማብቃቱ በፊት ለአድማጮቻችን አንድ ዜማ እንጋብዛቸው። በቃልሽ መሰረት ማለት ነው። በቃሌ መሰረት ተገኝቻለው። ብሩክታይት ጌታሁን ወይም ቤቲጂ የዘንባባ ቀለበቴ ትለናለች። Thank you. You're የማጠቃለያ ዜና አሰማለሁ አድማጮቻችን። ኩባውያን በቀድሞ መሪያቸው ፊደል ካስትሮ ሞት ሀዘናቸውን በመግለጽ ላይ ይገኛሉ። የአገሪቱ ባንዲራ በግማሽ ሰንደቅ እየተውለበለበ ሲሆን፣ ሀዘኑም ብሔራዊ ሆኖ ለዘጠኝ ቀናት ይቆያል ተብሏል። ከተለያዩ የዓለም አካባቢዎችም የአድናቆትም፣ የሀዘንም፣ የነቀፌታ መልእክቶች በመጉረፍ ላይ ይገኛሉ። የኢትዮጵያ መሪዎችም የክፉ ጊዜ ወዳጃችን ብለዋቸዋል ካስትሮን። ሩዋንዳ ውስጥ በተገንጣይ ሚሊሺያዎችና በደህንነት ሰራዊት መካከል በተካሄደ ከባድ ውጊያ በትንሹ 54 ሰዎች መሞታቸውን ባለሥልጣናት ዛሬ አስታውቀዋል። ምስራቃዊ ኮንጎ ዲሞክራቲክ ሪፐብሊክ ውስጥ በምትገኘው ሉሃንጋ መንደር ዛሬ እሁድ ቢያንስ 30 ሲቪሎች ወይም ሰላማዊ ሰዎች ተገደሉ። አብዛኛዎቹ ሰለባዎች ሁቶዎች ናቸው ተብለዋል። ካሊፎርኒያ ውስጥ የሚገኙ ሶስት መስጊዶች ተመሳሳይ የሆነ የማስፈራሪያ ደብዳቤ ደረሳቸው ሲል ሎስ አንጀለስ ታይምስ ጋዜጣ ዘገበ። ዜናው አበቃ። የተከበራችሁ አድማጮች፣ የምሽቱ ዝግጅታችን ተጠናቀቀ። ነገ በመደበኛው የሰኞ ምሽት ዝግጅታችን እንገናኛለን። ለዛሬ በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም እንሰናበታችኋለን። አብረናችሁ የቆየነው ጽዮን ግርማና ሶሎሞን አባተንን ከእኛ ጋር ስላመሻችሁ እናመሰግናለን። ሰላም በደናደሩ